You're with SBS Radio። ሀገርኛ ሪፖርት የሕዝብ ተወካዮች ምክር ቤት አባላት ዛሬ ሰኞ ጥቅምት ዘጠኝ ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት የመጀመሪያ አስቸኳይ ስብሰባውን እንደሚያካሄድ ፓርላማው ትናንት ባወጣው ጥሪ አስታወቀ። በወጣው ጥሪ ላይ የመነጋገሪያ አጀንዳ ያልተገለጸ ሲሆን ስብሰባው በሁሉም በሀገሪቱ ባሉ የቴሌቪዥንና ሬዲዮ ጣቢያዎች በቀጥታ እንደሚተላለፍ ተገልጿል። እንደዚህ ያለ የቀጥታ ስርጭት ሲከናወን ብዙ ጊዜያት ጠቅላይ ሚኒስትር አብይ አህመድ በስብሰባው ላይ እንደሚገኙ ይገለጻል። በዚህኛው ግን የጠቅላይ ሚኒስትሩ በስብሰባው ላይ መገኘት ወይም አለመገኘት በምሽት የጥሪው መግለጫ ላይ አልተገለጸም። ከዚህ በፊት በፓርላማው ሂደት እንደተለመደው ፕሬዚደንት ሳህለወርቅ ዘውዴ በአመቱ መጀመሪያ የሁለቱ ምክር ቤቶች የጣምራ መክፈቻ ስብሰባ ሲያደርጉ ፖሊሲ ስለሚያስተላልፉ ፓርላማው በዚያ ላይ ተወያይቶ ሞሽን ያስተላልፋል። ይህም በአመት ውስጥ ፓርላማው የሚያከናውናቸውን ስራዎች የሚጠቁም ነው። በዚህ በዛሬው ስብሰባ ላይ ሞሽን ይተላልፋል ተብሎ የቅድሚያ መረጃ አልተሰጠም። ኢትዮጵያም ቢሆን ስብሰባው በከፍተኛ አጀንዳ የተጠራና የሚከናወን ስለመሆኑ ማሳያው ግን በሁሉም የዜና አውታሮች በቀጥታ ስርጭት ይተላለፋል መባሉ ነው። በተዘዋሪም ቢሆን ሁሉም የኢትዮጵያ ሕዝብ ይህን ስብሰባ እንዲከታተል ጥሪ ቀርቦለታል ይባል ይቻላል። በአሁኑ ጊዜ በርካታ አንገብጋቢ ጥያቄዎች በሀገሪቱ ላይ እንዳንዣበቡ ይታወቃል። በትግራይ ክልላዊ መንግስት ላይ የተጣለው የድጎማ በጀቱ ክልከላ ጉዳይ ያልተለመደና ብዙ ጩኸትን የፈጠረ ነው። ከዚያም አልፎ ይህ ክልከላ ለአፈጻጸም አስቸጋሪ መሆኑን በግልጽ ተስተውሏል። በቤንሻንጉል ጉሙዝ በነሐሴ ወር በተጀመረው የጦር ወረራ ሳቢያ የሚሞተው እና የሚቆስለው ሰው ብዛት ረገብ ቢልም ሙሉ ለሙሉ አልተወገደም። የመሬት ሮራው ጉዳይ የእጅ ይዞታዎችን በማፈናቀል ላይ ተመስርቶ እንደበፊቱ በፊቱ ከቀያችን ተፈናቀልን የሚሉ ሮሮዎችና የምሬት እንባዎች የታጀቡ ባይሆንም የመሬት ሮራ ስለመኖሩ ብዙዎች አጀንዳቸው አድርገውት እየተወበት ይገኛል። በየክልሉ ውስጥ መዘር በተጓደኑ ወገኖች ግድያ፣ ዝርፊያና ማፈናቀል እንደበፊቱ በፊቱ ተበራክቶ ባይነገርም እዚህም እዚያም ስለመኖሩ አልፎ አልፎ የሚወጡ ዜናዎች መጠቆማቸው አልቀረም። እነዚህ ሁሉ ከግንዛቤ በማስገባት በዛሬው በቀጥታ ስርጭት በሚሸፈነው አስቸኳይ ስብሰባ እነዚህን የመሳሰሉ አንኳር አንኳር ጉዳዮች ተነስተው መልስ ይሰጣባቸዋል ተብሎ እንደሚጠበቅ ከጉዳዩ ጋር ቅርበት ያላቸው ምንጮች መጠቆማቸውን የደረሰን ዜና ያመለከታል። በዚህም ስብሰባ ላይ ዶክተር አብይ አህመድ ይገኛሉ ተብሎም ተጠብቋል። በትግራይ፣ አማራ፣ ሐረሪ፣ ድሬዳዋና ኦሮሚያ ክልሎች ውስጥ የተከሰተ የበረሃ አንበጣ ወረሽኝ ሰፊ የአርሶ አደር ሰብል ማሳዎች ላይ ከፍተኛ ጉዳት ማድረሱን ከየክልሎቹ የተገኘው ዜና ያስረዳልለት የአንበጣው መጠን እጅግ በጣም በርካታ ስፍራዎችን በአንድ ጊዜ ስለሚሸፍን በሕብረተሰቡ ባህላዊ መንገድ ለመከላከል የሚደረገው ጥረት ሊሳካ አልቻለም ተብሏል። ወደ ሀገር ውስጥ የገቡት አውሮፕላኖች በአየር ጸረ አንበጣ መድኃኒት ለመርጨት ቢጀምሩም ሁሉንም ስፍራዎች ማዳረስ እንዳልቻሉ የተገኘው ዜና ጨምሮ ያስረዳል። በቅድሚያ የአውሮፕላኖቹ ቁጥር ከአምስት የማይበልጥ በመሆናቸው እና አንበጣው የተሰራጨበት ስፍራ በድፍን ሀገሪት ውስጥ በመሆኑ ሳቢያ መከላከሉ ይበልጥ አስቸጋሪ እንዳደረገው ከእርሻ ሚኒስቴር የተገኘው ዜና ያመላ- በመንግስት በታቀደው መሰረት በአየር ርጭት የሚያከናውኑ አውሮፕላኖች ለመግዛት ሙከራ እየተደረገ መሆኑን ከእርሻ ሚኒስቴር የተገኘ ዜና ጨምሮ ያስገልጸዋል። በባህላዊ መንገድ የሚደረገው የመከላከል እርምጃ በአውሮፕላን ካልተደገፈ በስተቀር አንበጣው የሚያደርሰውን አደጋ ለማስቀረት እንደማይቻል የእርሻ ሚኒስቴር ተናግሯል። በአውሮፕላን የታገዘ ርጭት በተከታታይ ለማካሄድ የእርሻ ሚኒስቴር ጥረት እየተደረገ መሆኑን ጨምሮ አስታውቀዋል። የአፍሪካ ህብረት ለኮሮና ቫይረስ የሚያደርገውን የገንዘብ ድጋፍ ወደ ሶስት መቶ ሚሊዮን ዶላር ማሳደጉን ድርጅቱ ባወጣው መግለጫ አስታወቀ። የዚህ የገንዘብ መሻሻል ይጠበቅ ከነበረው የስድስት መቶ አርባ ሰባት ሚሊዮን ዶላር ጭማሪ በግማሽ ብቻ የተሟላ መሆኑን ተገልጿል። ይህ የገንዘብ መጠን በሁሉም የአፍሪካ ሀገራት ውስጥ የሚዳረስ መሆኑን ተገልጿል። ይህ ገንዘብ የአፍሪካ ህብረት የኮሮና ቫይረስ ወረርሽኝን በጋራ ለመከላከል ከረዴ ድርጅቶች እና ከለጋሽ ሀገራት በማሰባሰብ የተገኘ መሆኑንም ድርጅቱ ባወጣው መግለጫ አስታውቋል። በኢትዮጵያ አየር መንገድና በኢንዶኔዥያው አየር መንገድ አገልግሎት በመስጠት ላይ ያሉ አደጋ ያደረሰው ቦይንግ ሰባት መቶ ሰላሳ ሰባት ማክስ አውሮፕላን እንደገና ለመብረር እንደሚችል የአውሮፓ አቪሽን ተቆጣጣሪ መስሪያ ቤት ባወጣው መግለጫ አስታወቀ። ቦይንግ ሰባት መቶ ሰላሳ ሰባት ማክስ አውሮፕላን በቦይንግ የስራ ኃላፊዎች በቅርቡ ጉድለቶቹ እንዲስተካከሉ ከመነገሩም በላይ ቀደም ባሉት ወቅቶች በሁለቱ አውሮፕላኖች ላይ ለደረሱት አደጋዎች መንስኤዎች የአውሮፕላኖቹ ቴክኒካዊ ችግሮች መሆኑን በአሜሪካ የተደረገ የምርመራ ውጤት ማሳየቱ የሚዘነጋ አይደለም። አሁን ደግሞ ባልተጠበቀ ፍጥነት የአውሮፓ አቪሽን ተቆጣጣሪዎች ቦይንግ ሰባት መቶ ሰላሳ ሰባት ማክስ አውሮፕላን አስጊ አለመሆናቸውን ምስክርነቱን መስጠቱን ባወጣው መግለጫ አስታውቋል። ከአንድ መቶ ሺህ ብር በላይ በእጁ የሚገኝ ግለሰብ ገንዘቡ ከቅዳሜ ጥቅምት ሰባት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ጀምሮ ተወርሶ ለመንግስት ገቢ እንደሚሆን የብሔራዊ ባንክ አስታወቀ። ከጥቅምት ሰባት ቀን በኋላ ገንዘብ መቀየር የሚቻለው ከአንድ መቶ ሺህ ብር በታች መሆኑንም ብሔራዊ ባንክ ጨምሮ አስታውቋል። ከአንድ መቶ ሺህ እስከ አንድ ነጥብ አምስት ሚሊዮን ብር ድረስ ለመቀየር የተያያዘው ጊዜ ገደብ ጥቅምት ስድስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ማብቃቱን የገለጸው የብሔራዊ ባንክ፣ ይህም የአንድ ወር የመቀየሪያ ጊዜ የተሰጠው እንደነበር የሚዘነጋ አይደለም። ከአንድ መቶ ሺህ ብር በታች የገንዘብ ቅያሬው ለቀጣይ ሁለት ወራት እንደሚቀጥል ቀደም ሲል መነገሩ የሚታወቅ ነው። ብሔራዊ ባንክ ገንዘብ ገንዘብ በአርሶ አደሩና በአርብቶ አደሩ እጅ የሚገኘውን በተቀላጠፈ መንገድ ለቀጣይ ሁለት ወራት እንደሚቀጥልም አስታውቋል። በሌላም በኩል የብሔራዊ ባንክ በአዲሱ የብር ኖት የተቀየሩትን አሪጎዎችን የገንዘብ ኖቶች እንዴት ማስወገድ በሚቻልበት ሁኔታ እየተነጋገረ መሆኑን የደረሰን ዜና አመልክቷል። ከዚህ በፊት እንደተለመደው የቀድሞቹን የብር ኖቶች በማቃጠን ማስወገድ እንደሚቻል አማራጭነት የቀረበ ቀዳሚው ሀሳብ መሆኑ ይገባል አድርጎዎቹን የብር ኖቶች ድቅቅ አድርጎ የሚፈጭ መሳሪያ ገዝቶ ብሮቹን ማስወገድ እንደ ሁለተኛ አማራጭ ቀርቧል ከቀረቡት የማስወገጃ መንገዶች መካከል አዋጭ ተብሎ የሚመረጠው አንድ መንገድ ከሁለት ወራት በኋላ የገንዘብ ምንዛሪው ጊዜ ሲያበቃ በስራ ላይ ይውላል ተብሎ ይጠበቃል ንብረታቸውን በመንግስት እንዲያስመዘግቡ ከተጠየቁ ከፍተኛ የመንግስት ባለስልጣናት መካከል ከፊሎቹ በተሰጠው የጊዜ ገደብ ውስጥ ያልተመዘገቡ መሆናቸውን የጸረ የጸረ ሙስና ኮሚሽን አስታወቀ። ከዚሁ ጋር በተያያዘ ጠቅላይ አቃቤ ሕግ ሀብታቸውን ያላስመዘገቡ የመንግስት ባለስልጣናት ስም ዝርዝር ከስነ ምግባርና ጸረ ሙስና ኮሚሽን እንደደረሰው አስታውቆ የመመዝገቢያ ጊዜያቸው ባለፈባቸው ከፍተኛ የመንግስት ባለስልጣናት ላይ የህግ ማስከበር እርምጃ እንደሚወስድ አስታውቋል። መንግስታዊ የዜና አገልግሎት በበኩሉ እንደገለጸ ወደ አንድ መቶ አራት ባለስልጣናት ላይ ክስ ሊመሰረት እንደሚችል አስታውቋል። እነዚህ ከፍተኛ የመንግስት ባለስልጣናት ተብሎ በቁጥር የተገለጹት ሊከሰሱ ነው ከመባሉ በስተቀር አንድም በስም የተጠቀሰ ባለስልጣን የለም። የፀረ ሙስና ኮሚሽን በገለጸው መሰረት የባለስልጣናት የምዝገባ ወቅት ያበቃው ጥቅምት ስድስት ቀን ሁለት አስራ ሶስት አመተ ምህረት እንደነበር ተገልጿል የተለያዩ ትምህርት ቤቶች በሮቻቸውን ከዛሬ ጥቅምት ዘጠኝ ቀን ሁለት ሺ አስራ ሶስት አመተ ምህረት ጀምሮ እስከሚቀጥሉት ሀያ አንድ ቀናት ድረስ ለተማሪዎች ክፍት እንደሚያደርጉ ትናንት ምሽት የትምህርት ሚኒስቴር ባወጣው መረጃ ለመረዳት ተችሏል በዚህ ገለጻ መሰረት ለትምህርት ምዝገባ የሚጀመረው ከዛሬ ጥቅምት ዘጠኝ ቀን መሆኑ ነው። ትምህርት የማስጀመር ሂደቱ በሁሉም ክልሎች የሚካሄድ ሲሆን ለኮሮና ቫይረስ አጋላጭ ባለሆነ ሁኔታ እንደሚካሄድም ተገልጸዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።